ቮይስ ኦፍ አሜሪካ የአማራ ዲሞክራሲያዊ ፓርቲ አዴፓ በክልሉም ሆነ በሀገራዊ አጀንዳዎች ላይ ሰፊ ሕዝባዊ ንቅናቄ ሊያካሄድ ነው። ፓርቲው በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ለሚደረገው ሰፊ ሕዝባዊ ንቅናቄ የክልሉ ተወላጆች ንቁ ተሳትፎ እንዲሆኑ ጥሪ አቅርቧል። ዝርዝራለን። የአማራ ዲሞክራሲያዊ ፓርቲ አዴፓ ለሁለት ቀናት በየደረጃው ካሉ አመራሮቹ ጋር ሲያካሄድ የቆየውን ውይይት ዛሬ አጠናቋል። የአማራ ዲሞክራሲያዊ ፓርቲ አዴፓ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው የውይይቱን መጠናቀቅ አስመልክቶ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ፓርቲው እስካሁን በፓርቲ ደረጃና በመንግስታዊ መዋቅር የተሰሩ ስራዎችን ገምግሟል። ጠንካራና ደካማ ጎኖችንም ለይቷል። በመንግስት መዋቅርም ሆነ በፓርቲ ደረጃ የተሰሩ ስራዎችን ይበልጥ ህዝብ ውስጥ እንዲሰርጽ፣ በክልሉ ውስጥና ከክልሉ ውጭ ያሉ የአማራ ክልል ተወላጆች በክልሉ ሁለንተናዊ እንቅስቃሴ ላይ ንቁ ተሳታፊ እንዲሆኑ ሰፊ ህዝባዊ ንቅናቄ ሊያካሄድ እንደሆነ ነው የተናገሩት። የአማራ ተወላጆችን በአጠቃላይ በያሉበት አካባቢ እንዴት አድርገን ማንቀሳቀስና ለሰላም ለዲሞክራሲ፣ ለልማት፣ ለፍትህ ለነጻነት በጋራ እንዴት ይሰራሉ የሚሉት ነገሮች አይተናል። በቅርብ ጊዜም ይህንን ለማሳካት ሰፋፊ የውይይት መድረኮች እንከፍታለን። እነዚህ የውይይት መድረኮች ሁሉንም የሚያሳትፉ ናቸው። ስለዚህ ህዝባችን በእነዚህ መድረኮች እየተገኘ በየጾታው አደረጃጀቱ፣ በሙያ ዘርፉ፣ በተለያየ አወቃቀሩ ያለንበትን ሁኔታ እንዲገነዘብ፣ ከዚህም አንጻር ደግሞ በኩሉን አስተዋጽኦ እንዲያደርግ የምንቀሳቀስበት ይሆናል እና በክልላችን የሚኖራቸውን አስተዋጽኦ ከዛም አልፎ በሀገራቸው ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳይ የሚኖራቸውን ሚና እንዲሁም ደግሞ ፓርቲያችን ለማጠናከር እና ከፓርቲያችን ጎን እንዲሰለፉ ለማድረግ በሚደረገው ውይይት የበኩላቸውን አስተዋጽኦ እንዲያደርጉ በዚሁ አጋጣሚ ጥሪ ያስተላልፋለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር